the voice of America. በጣና ሐይቅ ላይ 13 ሰዎችን አሳፍራ ስትጓዝ የነበረች ጀልባ መሰወሯ ተሰማ። አስቴር ምስጋናው ተከታዩን አጭር ዘገባ ከባህር ዳር አጠናቅራለች። አስራ ሶስት ሰዎችን አሳፍራ በጣና ሐይቅ ላይ ጉዞዋን የጀመረችው እቺው አነስተኛ ጀልባ መነሻዋ ከማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ አዲስ ጌደንጌ ተብሎ ከሚጠራ ቀበሌ አባንጎጥ ነው። መዳረሻዋ ደግሞ ጎርጎራ ወደብ ነበር ይላሉ የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ። እና ገበሬ ወደ አስራ ሶስት ሰዎች ናቸው ድምቹ ጭነዋል እና ብዙ ነው ድምቹ የጫኑት። ንጋት ላይ ሲሄዱ ስለነበረ በጋራ ሆኖ በእግርም፣ በሞተር በስካፎች በጀልባዎች አሉ። ፍለጋ አለ። እስካሁን ነገር የለም። እንግዲህ ምናልባት ማዕበል ስለነበረ ማዕበሉ ድንቼ እዛው ነው የሚሰምጠው። እስከ ጀልባ እንግዲህ ሰዎቹ ነው ያው ወደ ዳር ሊያወጣቸው ይችላል ብለን ገምታለን። ከትናንት እኩለ ቀን ጀምሮ በሁለት ቡድን የተዋቀረ የፖሊስና የባለሙያዎች ቡድን ፍለጋ እያካሄደ መሆኑን አመልክተው እስካሁን ምንም አይነት ፍንጭ አልተገኘም ብለዋል ኮማንደሩ። መንገደኞቹ ጉዞአቸውን የጀመሩት ሌሊት በመሆኑ ፍለጋውን አስቸጋሪ አድርጎታል ሲሉ አክለው ገልጸዋል። ምክትል ኮማንደር ቸርነት አስማረ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።